ሴት ተማሪዎችን ወደ ሳይንስ፣ ቴክኖሎጂ፣ ምህንድስናና ሂሳብ ዘርፎች ለመሳብና ለማነቃቃት የተጀመረው የኮምፒውተር ክህሎት ስልጠና ዓላማውን እያሳካ መሆኑን በአዲስ አበባ የዩናይትድ ስቴትስ ኤምባሲ አስታውቋል። የዚህ ዓመት ሰልጣኞችንም ዛሬ አስመርቋል። እስክንድር ፍሬው ነው ይዘገበልን። ባለፈው አመት የተጀመረው የዩናይትድ ስቴትስ ኤምባሲ ፕሮጀክት ነው ዘንድሮ ለሁለተኛ አመት የቀጠለው። የዘንድሮ ሰልጣኞች ሴት ተማሪዎች ወደ ሳይንስ ቴክኖሎጂ፣ ኢንጂነሪንግና ሂሳብ ዘርፎች እንዲሳቡ ለማድረግ ያግዛሉ የተባሉ የኮምፒውተር ክህሎት ስልጠና ወስደዋል። በህይወት ክህሎትና በሌሎች ተያያዥ ዘርፎችም ሰልጥነዋል። አምና በአዲስ አበባ በአርባ ተማሪዎች የተጀመረው ስልጠና በባህር ዳር፣ በጅማ፣ በድሬዳዋና በመቀሌም በመቀጠል ሁለት መቶ ተማሪዎችን ተሳታፊ አድርጓል። ተሳታፊዎቹም የአስረኛ ክፍል ፈተና ወስደው የተሻለ ውጤት ያመጡና ወደ መሰናዶ ያለፉ የአስራ አንደኛ ክፍል ተማሪዎች መሆናቸውን የኤምባሲው መረጃ ያመለክታል። ዛሬ በአዲስ አበባ ከተመረቁት አንዷ ከአዲስ ከተማ የመሰናዶ ትምህርት ቤት የመጣችው የአብጸጋ መኮንን ስልጠናው የተሻለ ዝግጁ እንድትሆን እንዳደረጋት ትናገራለች። እኔ ለምሳሌ አሁን ኮምፒውተር ሳይንስ ተማሪ ሆኜ ዩኒቨርሲቲ ብጋባ ኖሮ ይሄንን ጂሲ ሲንሳልማ ፈርስት ኢየር ላይ እርግጠኛ ነኝ ምንም የማውቀው ነገር ላይኖር ይችላል። ትሬነራችንም ልክ ነበረች እና እኔ ስጋባት ነበረ ምንም የማውቀው ነገር አልነበረም። እና ታሰለጥናችሁ ማለት ነው። ያው ከዛ በኋላ ግን አሁን በአሁኑ ሰዓት ላይ ባለኝ ኢንፎ እውቀት የተነሳ ብገባ ከተማሪው የተሻልኩኝ ለመገኘት ይችላል ብዬ አምናለሁ፣ እርግጠኛም ነኝ። ኮምፒውተር ሳይንስ የሚል ጠቅሰሽልኛል። አንቺ አሁን ወደ መሰናዶ ትምህርት አልፈሻል። ዩኒቨርሲቲ ስትገቢ ምንድን ነው ማጥናት It's achieved them wildly. We started with just forty. Now we're at over two hundred, and we hope it'll, it will continue to to gather steam and. ፕሮጀክቱ የታሰበለትን ዓላማ አላማ በሰፊው አሳክቷል። የጀመርነው በአርባ ተማሪዎች ነው። አሁን በአንድ ጊዜ የሚሰለጥኑት ከሁለት መቶ በላይ ሆነዋል። የበለጠ መሻሻሉን እንደሚቀጥልም ተስፋ እናደርጋለን። ዋናው ጠቃሚ ነገር እነርሱ እነዚህን ክህሎቶች መማራቸው አይደለም፣ ነገር ግን ወደ የትምህርት ቤቶቻቸው ተመልሰው ይሄዱና ስለዚህ ስልጠና ይናገራሉ፣ መረጃውን አሰራጭ ይሆናሉ ማለት ነው በትምህርት ቤቶቻቸው የሚገኙ ሌሎች ተማሪዎችን እንደሚያነቃቁና ይህንን ለወደፊትም እንደ መልካም አጋጣሚ መጠቀማቸውን እንደሚቀጥሉ ተስፋ እናደርጋለን። የዩናይትድ ስቴትስ ኤምባሲ ባለፈው ዓመት ካስመረቃቸው የመጀመሪያ አሰልጣኞች አንዷ የነበረችው ዊሊ ጠና በስልጠናው ምክንያት የዘንድሮው የትምህርት ዘመን የተሻለ እንደሆነላት ትናገራለች። ትምህርት አካዳሚካሊ ከሚሰጠን ኤግዛም በተጨማሪ ፕሬዘንቴሽን ምናም የሚሰጥ ጊዜ የሚያዙ ማርኮች አሉ። ከባባድ ማርኮች ማለት ነው። እነዛን እኛ በብቃት ነው የምንወጣው። ይሄ ራሱ ላለን ውጤት አሪፍ ነው የሚሆነልን ማለት ነው። እና በዚህ ምክንያት የደረጃ ተማሪ እንድንሆን አድርገውናል። እግዚአብሔር ይመስገን በጥሩ ውጤትም ወደ ዩኒቨርሲቲ እንድናልፍ ረድት ይሆናል ማለት ነው። አልፈሻለሁ? ወደ ዩኒቨርሲቲ አልፌያለሁ። ጥሩ ውጤት ታመጣሽ? የምደበው ነው ቀሻል ታውቃለህ፣ ገና ነው። ምደባ ገና ነው ግን አሪፍ ነው። አራት ዘጠና ነው ያመጣው ማለት እንደ ሶሻል ተማሪ አሪፍ ነው። በምረቀው ስነ ስርዓት ላይ የተገኙትና የምስክር ወረቀት የሰጡት በአትላንቲስ መንኮራኩር ለሁለት ጊዜ ወደ ጠፈር የመጠቁት የናሳ ጠፈረተኛ ሊላንድ ሜልቪን ከነዚህና መሰል ተማሪዎች አንጻር ትልቅ ተስፋ እንደሚታያቸው ነው ያብራሩት። እነዚህን ሴት ተማሪዎች መመልከት እሳት ውስጥ ብልጭታ እንደማየት ነው። ያንን ከዓይናቸው መመልከት እችላለሁ! መድረክ ላይ የተናገሩት ሁለት ሴቶች ስልጠናው እንዴት ሕይወታቸውን እንዲሁም የሚሰሩትን እንደለወጠላቸው ገልጸዋል። ይህንን ሳይ የጠፈር ጣቢያውን አስባለሁ። እነዚህ ተማሪዎች ባላቸው የኮምፒውተር ክህሎት የወደፊቶቹ ጠፈርተኞች ይህች አገር እንድታድግ የሚያግዙ ሳተላይቶችንና ሌሎች ነገሮችን የሚገነቡ ሊሆኑ ይችላሉ። ስለዚህ ያ ጉጉትና ብልጭታ በጣም ኃይለኛ ነው፤ በአይኖቻቸው እና በልባቸው ተመልክቻለሁ። ከተማሪዎቹ ጋር የተደረጉ ተጨማሪ ቃለ ምልልሶችን በሌላ ዘገባ መለሰባቸዋለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ